ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው በደቡብ ወሎ ዞን ተሁለደሬ እና ከላላ ወረዳዎች በመጠለያ ካምፖች ውስጥና ግለሰቦች ጋር ተጠግተው የሚኖሩ የሕብረተሰብ ክፍሎች ምንም አይነት እርዳታ ሳያገኙ አስር ወራት እንዳለፋቸው ተናግረዋል። ተፈናቃዮቹ ሕይወታቸውን ለማቆየት ልመናን አማራጭ ማድረጋቸውን ገልጸው በምግብ እጥረት ምክንያት በርካቶች ለጤና ችግር መዳረጋቸውን አመልክተዋል። የተፈናቃዮቹ ቅሬታ የተጋነነ እንደሆነ የጠቀሰው የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና መምሪያ በበኩሉ እርዳታው ከወር በላይ አልተቋረጠም፣ አሁንም እየተከፋፈለ ነው ሲል ምላሽ ሰጥቷል። በሌላ በኩል በከላላ ወረዳ የሚገኙ ተፈናቃዮች ሕክምና ለማግኘት የጤና መድህን ክፍያ እንዲከፍሉ መገደዳቸውን ገልጸዋል። አሁን ባለንበት ሁኔታ እንኳን ከፍለን ለመታከም ለዕለት ጉርሳችን እንኳን አናገኝም ሲሉ ቅሬታቸውን አሰምተዋል። የሕክምና አገልግሎቱ በነጻ እንደሚሰጥ የጠቆሙት የከለላ ወረዳ ጤና ጽህፈት ቤት ኃላፊ ሐሰን ኢማም ደግሞ ክፍያ የሚጠየቅ ተፈናቃይ ቅሬታውን በአካል ለጽህፈት ቤቱ ኃላፊ ማቅረብ እንደሚችል አስታውቀዋል። መስፍን አራጌ ዝርዝሩን ይዘዋል። ከኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ በግጭት ተፈናቅለው በደቡብ ወሎ ዞን ተውለደሬ ወረዳ ጠቢሳ 016 ቀበሌ በሚገኘው ካምፕ ከተጠለሉት ውስጥ በስልክ ያነጋገርናቸው ሰኢድ ሙሄ የተባሉ ተፈናቃይ ላለፉት ሰባት ወራት ምንም አይነት እርዳታ እንዳላገኙና በዚህም ለጤና ችግር መዳረጋቸውን ተናግረዋል። ከነሐሴ ሀያ ሶስት ወደዚህ የምግብ ድጋፍ የሚባል ነገር የለም። በረሃብ የተነሳ ደግሞ ህጻናትም ሆነ አዛውንት የተባሉ ደግሞ ሶስት መቶ አራት መቶ ተኝቶ የሚውል የሚያድር ማለት ነው ማለት የማይነሳ በረሀብ ማለት ነው። እኔም አሁን የማነጋገር ከዚህ ወገዴን ግጥም አድርጌ አስሬ ነው በጨርቅ ነገር ማለት ነው ለራሴ እኔም ራሱ እህል ተቀምስቁ ሶስት ቀን አስቆጥር ያለሁኝ። ተገቢ የምግብ ድጋፍ ባለማግኘታቸው ህመም ላይ የነበሩ የአምስት ልጆቻቸው አባት ያጋጠማቸው የጤና ችግር ተባብሰው ለሞት እንደ በቁ የሚናገሩት ደግሞ ዛሃራ ሰይድ የተባሉ ተፈናቃይ ናቸው። ስንወጣ ደህና ወጥተን ነበር ማለት ነው። እንግዲህ ወጣም በኋላም እዛ ወለንጋ ጉቴ ወረዲያ እንግዲህ አመከሶስትር ተቀምጠናል አብረን ደህና ማለት ነው ከዚያ ገና ያው ሰው ገብረ ብርሃን ጥልቅ ሲል እኛ ወደ እዚህ መጣን። እዚህም አሁን እንዲህ ዓመታችን ዲህና ተቀምጠን ነበር። ያው እንዲሁ ባልመሰለ በሽታ ነው ታመ ጉበት በሽታ ናት አሉ ተመረመሩ። ችግር በጣም ያዛቸው። እኔም እዚህ ከመጣን በኋላ ያው እርዳታም ጠፋ። ያው እንዲያመራቸው ማንኛውም ነገር ለልጆች ውስጥ ጭልኝ ነው እንጂ የሚያስፈልጋቸውን ነገር፣ ምግብ፣ ትብብርነት እንዲያላረግላቸው ችግር ሆና ቀደም ሲል የተናገሩት አስተያየት ሰጪ ከማህበረሰቡ በልመና ያገኙት የነበረው ድጋፍ በአካባቢው በተከሰተው የምግብ እጥረት ምክንያት መቋረጡንም ገል so on በልመና ባለንበት ጠቢሳ አካባቢ ነበረ። እነዛም አዝመራ ስቷቸዋል። በግድፍ ቆንጠር እያደጉ ለሴቱም ለአዛውንቱም ለምኑም እየሰጡ ነበር። እሳቸውም አሁን ሲያጡ ምሬት ውስጥ ነው የገባው፣ አጠቃላይ ህዝቡ ማለት ነው። ከሰባት ወራት በላይ ያለ እርዳታ ቆይተናል በሚል በተፈናቃዮቹ በኩል የቀረበው ቅሬታ የተጋነነና ከእውነት የራቀ እንደሆነ የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና መምሪያ ኃላፊ አሊ ሰኢድ ይናገራሉ። ኃላፊው ሰሞኑን ሳይቀር እርዳታ መሰ መመሪያውን በመጥቀስ ቅሬታውን አስተባብለዋል። ታህሳስ ላይ ሰተናል። ለምሳሌ የመጨረሻ ስርጭት ማለት ነው። ለሁሉም ወረዳ ጥር አልቀረበም። ከዛ በኋላ የካቲት ላይ ያለው ደግሞ እንደዚህ ተቀረበ። የካቲት ደግሞ ሲቀር ወደኋላ ምርሳት አደርጉ ስለነበረ እሱን አሁን ማጓጓዝ ስራው አልቆ ስርጭትን ተጀምሯል ማለት ነው። ስርጭት ደግሞ የተጀመረው ከተወለደር ወረዳ ሶስት ካምፕ ስለሆነ ያለው ከሶስት ካምፕ ነው የጀመር ነው ማለት ነው። አልፎ አልፎ ግን መቆራረጥ ያጋጥም ነበር። አሁን ላይ ችግሩ ተፈቷል። ይሁን እንጂ ሰባት ቤተሰብ ይዘው ከምዕራብ ወለጋ ዋጋ ዞን ኬኒ አካባቢ ተፈናቅለው በከላላ ወረዳ ውስጥ ከግለሰቦች ቤት ተጠግተው እንደሚኖሩ የሚናገሩት ሐሰን አህመድ የተባሉ አስተያየት ሰጭም ተመሳሳይ ቅሬታ ያሰማሉ። በዛ ወራት በየሰርጉ ቤት እየለመንና እንትን እያል ነበር የኖር ነው። አሁን ደግሞ ሮመዳን ገባ። ሮመዳን ሲገባ ምንም መፍለሰቻ የለም። ውሃ ጠጥተን ማታ ማፍቀዳም እንደዚ ነው። ግዳታም ስንጠይቅ በእናንተ ስም ብለም አልመጣም ነው። አንድ ቀንም በእናንተ ስም መጥቷል ብሎ አያውቁም። ጥምር አንድ ጊዜ አስራ አምስት አምስት ኪሎ ሰጥተውን ነበር። ያችኑ ነው እንግዲህ እንደዚህ የሚሰባል ነው ማለት ነው። አስተያየት ሰጪው ሕክምና ለማግኘት የጤና መድህን ክፍያ እንደተጠየቁም ጠቁመዋል። ባለፈው ስጡ የጤና መድህን ስንል አንድ ሺህ ብር ካላመጣችሁ አንድ አንሰጣችሁ ነው ያ ያው እንደዚህ ነዋሪው ህብረተሰብ ካላመጣችሁ፣ እኛ ደግሞ እንኳን አንድ ሺህ ብር ቀርቶ ለእለታ ፋሽን ተቸግረን ነው ያለነው። የከላላ ወረዳ ጤና ጽህፈት ቤት ኃላፊ አቶ ሀሰን ኢማም ተፈናቃዮቹ አገልግሎቱን በነፃ እንዲያገኙ እየተደረገ መሆኑን ገልጸው ክፍያ የሚጠየቅ ተፈናቃይ ካለ ያለ ቅሬታውን በአካል ለጽህፈት ቤቱ ኃላፊ ማቅረብ እንደሚችል አስታውቀዋል። እኛ ጋር ሌሎች ወረዳዎች ላይ እንዳለው ተፈናቃይ አይዲፒ ሳይት የለም፣ ግን በዘመድ ቦታ ላይ እንደዚህ ዘመድ ጋር ተጠግተው የሚኖሩ ሰዎች አሉ። እነሱም ደግሞ በየጤና ጣቢያው በነጻ እንዲታከሙ ነው የኛ ዳይሬክሽናችን፣ እንደዚህ ነው። በዛ ልክም ሳይታከም የቀረም ሰው ካለ አሁንም እኔ ጋር ቀጥታ መምጣት ይችላልም። እስካሁንም እያሳከምን ነው ያለው። ማንኛውም ጥቆማ ካለው ራሱ አልታከምኩም የሚል አካል ካለ እኔ ጋር መምጣት ይችላል። በኦሮሚያ ክልል በተቀሰቀሰው የ ጸጥታ ችግር ተፈናቅለው በደቡብ ወሎ ዞን በመጠለያ ካምፖች የተጠለሉ ከዘመድ ጋር የተጠጉና በራሳቸው ተከራይተው የሚኖሩ ከ47 ሺህ በላይ ተፈናቃዮች መኖራቸውን ከዞኑ አደጋ መከላከልና ምግብ ዋስትና መምሪያ የተገኘው መረጃ ያመለክታል። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ በምህጻሩ ዩኤን ኦቻ ባለፈው ሳምንት ባወጣው ሰሞናዊ ሪፖርቱ ተደራሽ መሆን ያልቻለው ያልቻለውና አንገብጋቢው የተፈናቃዮች የምግብ አቅርቦት እጥረት የተፈናቃዮችን ችግር ተጋላጭነት እንዳባባሰው ገልጿል። ተፈናቃዮች ህይወታቸውን ለማትረፍ ሲሉ ለልመናና ለጉልበት ብዝበዛ መዳረጋቸውን ያመለከተው ሪፖርቱ ይህም የደህንነት ስጋት እየሆነ እንደመጣ አመልክቷል። ተፈናቃይ ህጻናት ያለ ትምህርት ስለመቀመጣቸው፣ ሴቶች በከፍተኛ ደረጃ ለጾታዊ ጥቃት ስለመጋለጣቸው ሪፖርቶች እየደረሱ ስለመሆኑም ኦቻ አክሎ አስታውቋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ